በያዝነው የአውሮፓውያን ዓመት ከደቡብ ሱዳን እየተሰደዱ ወደ አጎራባች ሀገሮች የገቡት ደቡብ ሱዳናውያን ቁጥር ከ19 ሺህ እንደሚበልጥ የተለያዩ መገናኛ ብዙኃን የተባበሩት መንግስታት ድርጅትን እየጠቀሱ ቢዘግቡም የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ የተጠቀሰው ቁጥር ትክክል አለመሆኑን አስታውቋል። ስለውን አባተ ዘገባውን ይዟል። ማምሻም ወደ አዲስ አበባ ደውሎ የድርጅቱን ተጠሪ አነጋግሮ ነበር። ዘገባውን የመንግስታቱን ድርጅት ጠቅሰው ያሰራጩት ራዲዮ ባኪታ ኤፍኤም የሚባል የደቡብ ሱዳን ራዲዮ ጣቢያ ሮይተርስና፣ አዣንስ ፍራንስ ፕሬስ ናቸው። በዚህ ዓመት ማለትም ባለፉት አምስት ወራት ብቻ ከደቡብ ሱዳን ወደ ኢትዮጵያ የፈለሰው ስደተኛ 12 ሺህ እንደሚደርስና ከሚያዝያ 29 እስከ ግንቦት 16 2005 ዓ ም ባሉት ሁለት ሳምንታት ተኩል ጊዜ ውስጥ 4 ሺህ ስደተኛ መግባቱን ዘገባዎቹ ጠቁመዋል። ስለ ሁኔታዎቹና ስለ ዘገባዎቹም ለቪኦኤ መግለጫ የሰጡት የተባበሩት መንግስት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር የሚከተለውን ብለዋል። አመሰግናለሁ አቶ ሰለሞን። እርግጥ ነው የደቡብ ሱዳን ስደተኞች ከካምና እንደ ፍረንጆች አቆጣጠር ከፌብሩዋሪ ሁለት ሺ አስራ ሁለት ጀምረው ወደ ኢትዮጵያ ገብተዋል። የተወሰኑትም አሁንም ድረስ እየገቡ ናቸው። ነገር ግን የተባለው ቁጥር በተለይ እንደ ፍረንጆች አቆጣጠር በሁለት ሺ አስራ ሶስት አስራ ሁለት ሺ የሚሆኑ ገብተዋል የሚለው ትክክል አይደለም። ምክንያቱም እኛ ያለፈው ፌብሩዋሪ እንደ ፍረንጆች አቆጣጠር ሁለት ሺ አስራ ሶስት በዚህ አመት ማለት ነው። እዛ ካምፕ ድረስ ያሉበት ኤሪያ ድንበር አካባቢ ነው ያሉት። እዛ ድረስ ሄደን ሊስት አድርገናቸዋል። እና አብዛኞቹ አብዛኞቹ በጣም ብዙዎቹ ወደ አስራ አምስት ሺህ የሚገመጡት አምና የመጡ ናቸው። አምና ማለት ወደ አስራ ስድስት ሺህ አምና ሁለት ከጥር አሁን በኢትዮጵያ አቆጣጠር ከጥር ወር በፊት ባለው ጊዜ ማለት ነው። ትክክል ነው። እሺ ትክክል ነው። እና እንደ ፈረንጆቹ በሀያ አስራ ሁለት የገቡ ናቸው ብዙዎቹ፣ ከአስራ አምስት ሺህ በላይ አሁን በቅርቡ ሳውት ሱዳን ጆንግሌ አካባቢ ወደ ቦማ የሚባል አካባቢ ነበረ በተባለው ግጭት ምክንያት የተወሰኑ ተፈናቅለው የመጡ ሰዎች አሉ። እነሱም ቁጥራቸው ከአምስት መቶና ስድስት መቶ አይበልጥም። ስለዚህ የተባለው ቁጥር ትክክል አይመስለኝም። እንደውም በዚሁ በጆንግሌ አካባቢ ተፈጥሯል በተባለው ግጭት ወደ አራት ሺህ የሚሆኑ አዳ አዲስ ስደተኞች ከሜይ ሰባት ወዲህ ባለው ጊዜ ውስጥ ነው የገቡት ብሎ ዩኤን ተናግሯል፣ የሚል ሪፖርት ነው የወጣው። ትክክል አይደለም። ወደ እኛ ሀገር እንደዛ አልገቡም። ሪፖርቱ እንደደረሰን ቀጥታ ወደ ድንበር አሰሳ የሚያደርግ ቡድን ልከናል። እርስዎ ሄደው ነበረ ወደዛ? ምን ያህል ሄድኩኝም። ግን ዩኤንኤችሲአር እና የመንግስቱ የስደተኞች ኤጀንሲ የሚመራው እንደዚሁም ሌሎች የዩኤን ኤጀንሲዎች በአባልነት ያሉበት ቡድን ወደ አካባቢው ድረስ ሄደዋል። ከአንድ ሺህ በላይ ደርሰዋል የሚባል ሪፖርት ነበር የደረሰን አክቹዋሊ ግን የተገኙት ወደ አራት መቶ ሰማኒያ አምስት ነው ቱ ቢ ፕሪሳይዝ። ግን ከዛ በኋላም የገቡ የተወሰኑ ስላሉ የመጨረሻው ቁጥር ከስድስት መቶ አይበልጥም፣ አሁን ከቦማ ጋር በተያያዘ ደረሱ የተባሉት። ስለዚህ በሚያዚያ መጨረሻ እና በግንቦት መጀመሪያ አካባቢ ባሉት ጊዜዎች ይህን ያህል ግዙፍ ቁጥር ያለው ስደተኛ ከደቡብ ሱዳን አልገባም ነው ሊሉኝ በጠቅላላው አልገባም አልገባም። ትክክል እሺ። ለመሆኑ ስንት የደቡብ ሱዳን ስደተኞች በአሁኑ ጊዜ ኢትዮጵያ ውስጥ አሉ? እንግዲህ ወደ ጋምቤላ አካባቢ እነዚህ ቅድም ከጠቀስኳቸው ከአስራ ስድስት ሺህ በተጨማሪ ወደ ሰላሳ አራት ሺህ ሰላሳ አምስት ሺህ የሚጠጉ ስደተኞች አሉ በቀድሞ ፉኝዶ በምንለው የቆየ ካምፕ ነው። ነገር ግን እነዚህ ስደተኞች አሁን ሳውት ሱዳን ሱዳን ከተከፈለች በኋላ የመጡ ሳይሆኑ ብዙዎቹ እዛ የቆዩ ናቸው። ስለዚህ እንደው እነዚህ ሳውት ሱዳንዝ ናቸው፣ እነዚህ ሱዳንዝ ናቸው ብሎ ለእኛ ማለት ላሆኑ ትክክል አይመስለኝም እና ነገር ግን እዛ ጋምቤላ አካባቢ ሰላሳ አምስት ሺህ አንድ ካምፕ ውስጥ አሉን። ከዛ ወደ አስራ ስድስት ሺህ የሚጠጉ ደግሞ ድንበር ላይ አሉ። እነዚህ አስራ ስድስት ሺህ የሚሉኝ አሁን ቅድም እንደገለጹልኝ ካለፈው አመት የመጡ ናቸው ማለት ነው። ትክክል አቅርቦት እጃችሁ እንዴት ነው በአሁኑ ጊዜ? እነዚህ ድንበር ላይ ላሉት እንግዲህ ሙሉ በሙሉ ስላልተመዘገቡ እና ካምፕ ውስጥም የገቡ ስላልሆነ ለሌሎች ርፍስጆች የምንሰጠው አይነት የእርዳታ ፓኬጅ የሚያገኘው አይደለም። እንደዚሁ የአንድ ጊዜ እርዳታ ለምሳሌ የዓለም ምግብ ፕሮግራም የአንድ ጊዜ የአንድ ወር ምግብ ይሰጣል። በየጊዜው እንደዚሁ አለፍ አለፍ እያለ ይሰጣል። እኛም ሌሎች ከምግብ ውጭ የሆኑ እንደመተለያ እና አንዳንድ ነገሮችን እናግዛቸዋለን። በተረፈ ግን ሙሉ አገልግሎቱን የሚያገኙት ወደ ወደ ካምፕ ሲንቀሳቀሱ ነው። አሁን በቅርቡ የተወሰኑትነችን ማንቀሳቀስ ጀምረናል ወደዛ ወደ ቡኝዶ ወደ አልኩት ካምፕ፣ አንድ ስድስት ሺዎቹ ወደዛ አኮሞዴት ለማድረግ ጥረት የተደረገ ነው። በቅርቡ ጀምረናል ማመላለሱ ከዛ ከድንበር። ስለዚህ እዛ ሲገቡ ሙሉ የስደተኞቹ ፓኬጅ ያገኛሉ። ኬንያ ካሉና ዩጋንዳ ካሉ የእናንተ ሰዎች ጋር ወይም የእናንተ ቢሮዎች ጋር ግንኙነት አላችሁ? guna nyat tana አሁን እሺ አሁን በገለጽ ኩሎት ሪፖርት በዚህ አመት ውስጥ በአብዛኛው አስራ ሁለት ሺህ ወደ ኢትዮጵያ የግቡ እንጂ አምስት ሺህ የሚሆኑት ወደ ኬንያ እንደገቡ የሚናገር ሪፖርት ነው የወጣው። ይሄስ ምን ያህል እውነት ነው? ምናልባት ከእነሱ ያገኛችሁት መረጃ ካለ የለኝም፣ መረጃው የለኝም። ምናልባት በዚህ ጉዳይ አላወራንም፣ አልተነጋገርንም ይሆናል ለጊዜው በዛ ጉዳይ ላይ መረጃ የለኝም። ለመሆኑ አሁን በአካባቢው ያለው የጸጥታ ሁኔታ ማለት ስደተኞቹ ባሉበት አካባቢ በጆንግሌ የደቡብ ሱዳን ክፍለ ሀገር ውስጥ ያለው ሁኔታ ምን እንደሚመስል መረጃ አላቸው። ብዙም ግልጽ አይደለም። አሁን እንግዲህ ከምናገኘው አብዛኛው መረጃ ምክንያቱም የዩንክሲር ኢትዮጵያ ኃላፊነቱ ከድንበሩ ወደዚህ ያለው ጉዳይም ስለሆነ ለእንደዛ አይነት መረጃ እዛ ላሉ ላሉ ወዳጆቻችን፣ እንዲሁም የሚዲያ ሪፖርት ላይ ነው ቤዝ የምናደርገውና የመቀያየር ነገር አለ። እዛ ቦማ የሚባል አካባቢ ዲ ኤስ ኤስ ኤን የሚባል የአማጺ ቡድን ይዞ ነበረ። ከዛ በኋላ እሱ ሲይዝ እዛ የተወሰኑ ሰዎች ተፈናቀሉ። አሁን ደግሞ የደቡብ ሱዳን የሚመራ ፓርቲ የኤስፒኤልኤም ተቆጣጥረዋል ቢባል ወር ያለ ግን በእርግጠኝነት ምንም ምን እንዳይደ እንዳለ መናገር ትንሽ ያስቸግራለሁ። እሺ፣ አቶ ክሱት ገብረ እግዚአብሔር በኢትዮጵያ የዩኤንኤችሲአር ቃል አቀባይ፣ በጣም አድርጌ አመሰግናለሁ ለማብራሪያውና ለጊዜው። እሺ፣ እግዚአብሔር ይስጥልኝ። እኔ እናመሰግናለሁ። አሰለሙ በደቡብ ሱዳን ጆንግሌ ግዛት ውስጥ ይህ በቅርቡ ተነሳ የተባለ ግጭትና አለመረጋጋቱ የሀገሪቱ መንግስት በአካባቢው የጀመረውን የነዳጅ ፍለጋ ስራ ማስተጓጎሉ ተነግሯል።